ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ጋቢና ቪኦኤ አስገባችሁት የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንዳውቶቡሱ ሙሉ ነው። ጽዮን ግርማ ነኝ። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። የዛሬው ታህሳስ 5 2000 ዓ ም ታህሳስ አምስት አይደለም። ዛሬ ስንት ነው ጽዮን? ታህሳስ ስድስት ፣ ይቅርታ የኔ ስህተት ነው ዓመተ ምህረት የጋቢና ቪኦኤ ዝግጅታችን በርካታ ጉዳዮችን ይዟል። ጋዜጠኛ ተመስገን ደሳለኝ የት ነው ያለው? እንግዲህ በዘጠኝ ቀኑ በክትራፍ የአንድ ቀንም ሳናርፍ ዝዋይ እስር ቤት ውስጥ መላለስ ነው ያለው። ዛሬም ይጨምረል። መልሳቸው የት እንዳለ አናውቅም። አንድ ጊዜ ነገራ ማቸዋል ነው የሚሉት ወንድሙ ታሪኩ ደሳሌ ነው። ጋዜጠኛ ተመስገን ደሳለኝ ታስሮበት በነበረው ዝዋይ እስር ቤት ቢመላለሱም የለም ከተባሉ ዛሬ ዘጠኝ ቀን ሆኖናል ብለዋል። በእርግጥ ጉዳዩ በጣም እያሳሰበን ነው። በማኅበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለሥልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም። የጋዜጠኞች ደህንነት ተሟጋቹ ሲፒጄ የምሥራቅ አፍሪካ ተጠሪ ሙሬቲ ሙቲጋ ናቸው። ድርጅታቸው የኢትዮጵያ መንግስት፣ ተመስገን ያለበትን ማሳወቅ ብቻ ሳይሆን መፍታትም ጭምር አለበት ብሎ ይሟገታል። ቀደም ባሉት ቀናት ተመስገን በዝዋይ ማረሚያ ቤት እንደሚገኝ የተናገሩት የፌዴራል ማረሚያ ቤቶች አስተዳደር ኮሚኒኬሽን ኃላፊ ለአሶሽየትድ ፕሬስ ዛሬ ምንም መረጃ እንደሌላቸው ተናግረዋል። ከላሊበላ ውቅር አብያተ ክርስቲያናት ጋር በተያያዘ ዘገባ አለን። ከቀናት በፊት ሕይወቱ ስላለፈው ሙዚቀኛ ኤርሚያስ አስፋውም ዘገባ ይኖረናል። ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የጋቢና ቪኤን ዜናዎች ይዤላቸው የቀረብኩት መስታወት ነኝ። የመጀመሪያው ዜና የደቡብ ሱዳን ጉዳይ ይሆናል። የተባበሩት መንግሥታት ድርጅት የሰብአዊ መብት ጉዳይ ባለስልጣናት በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ በያዝነው ሳምንት አስጠንቅቀዋል። ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወዲህ በሀገሪቱ ግጭት መጨመሩ ታይቷል። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልዕኮ በውጊያው ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለት የዓለም አቀፍ ማህበረሰብ ሲነቅፍ ቆይቷል። ጁባ ውስጥ የጸጥታ ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልእኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚያካሄድበት አካባቢ ከአሜሪካ ድምጽ ሬዲዮ ዘጋቢ የደረሰን ሪፖርት አለ። በሶስት ሰዓቱ መደበኛ ስርጭታችን ተከታተሉት። አሁንም በደቡብ ሱዳን የውዝግብ ከ ፍጻሜ ለማድረስ እንደ አውሮፓውያን አቆጣጠር በ2015 የተደረሰው ስምምነት የሚቀለበስ ከሆነ የእርስ በርስ ግጭቱ ዳግም ሊያንሰራራ ይችላል ሲሉ የሽምቅ ተዋጊው ቡድን መሪ ሪክ ማቻር ባለቤት አንጀሊና ቴኒ አስጠነቀቁ። በኤስፒኤልኤ የተቃዋሚ ፖለቲካ ቢሮ አባል የሆኑት ወይዘሮ ተንታኞችና የፖለቲካ ፖሊሲ አውጪዎች እንደገለጹት ከዲያስፖራው አባላት ጋር ለመገናኘትና ና ለመመካከር እዚህ ዋሽንግተን ውስጥ ይገኛሉ። የወይዘሮ ቴኒ በቪኦኤው ሳውዝ ሱዳን ኢንፎከስ በተሰኘው ፕሮግራም ላይ ቀርበው በሰጡት ቃል የአፍሪካ ሀገሮች በፕሬዝዳንት ሳልቫ ኪር መንግስትና በተቃዋሚዎች መካከል ባለው ውዝግብ ወገንተኞች ሆነዋል ማለታቸው ተሰምተዋል። እንዲያ ከሆነ ደግሞ ይላሉ ኔ የፖለቲካ ሂደቱን ዳር ለማድረስና ሰላም ለማስፈን ያለው እድል የጠበበ ነው ብለዋል። ሶማሊያ ውስጥ በሙከራ ላይ እንደነበር የተገለጠ ፈንጂ ዛሬ ሐሙስ በአንድ ወታደራዊ የፍተሻ ጣቢያና የሀገር ውስጥ ተፈናቃዮች በሚገኙበት መጠለያ ጣቢያ አቅራቢያ ደርሶ ስድስት የመንግስት ወታደሮች እንደሞቱ ባለስልጣናት አስታወቁ። የባንዲር ክልል አስተዳዳሪ አብዲ ፊታህ ኦማር ሀሌኔ ለቪኦኤ እንደገለጹት ፍንዳታው የደረሰው በቁጥጥር ስር ባልሆነችው አፎጋዬ ከሶማሊያ ዋና ከተማ ሞቀድሾ ደቡብ ምዕራብ በሚገኘው ወታደራዊ ቦታ ላይ ነው። አስተዳዳሪው ሀሌኔ ጨምረው እንደገለጹት አብዛኛዎቹ ሴቶችና ህጻናት የሚገኙባቸው ሌሎች ቢያንስ አስራ ሶስት ሰዎችም ሞተዋል። በመጨረሻም ወደ ጋምቢያ ነው የምናምራው። ስልጣን ላይ ያሉት የጋምቢያው ፕሬዚዳንት ያህያ ጃሜህ የሀገሪቱን የምርጫ ውጤት ላለመቀበል የጀመሩት አካሄድ ህገ ወጥ ነው ሲሉ ምርጫውን ያሸነፉት አዳማ ቦሮ አስታወቁ። ቦሮ ለአሜሪካ ድምጽ ፈረንሳይኛ አገልግሎት በሰጡት ቃል ጋምቢያ ለ22 ዓመታት የገዙት ጃሜ የምርጫ ውጤቱን ለመቀልበስ ስልጣን የላቸውም ብለዋል። ምንም ማድረግ አይችሉም፣ ይልቁንም ውጤቱን ተቀብለው መሸነፋቸውንም ማመን አለባቸው ብለዋል። አሸናፊው ተወዳዳሪ ባሮ ትላንት በሰጡት ቃል ሚስተር ባሮ በትላንት ሁለት ከጃሜ ከምዕራብ አፍሪካ መሪዎች ጋር ተገናኝተው ፕሬዚዳንት ጃሜ ተሸንፈዋል፣ እኔ የተመራጩ የጋምቢያ ፕሬዚዳንት ነኝ ሲሉ ተናግረዋል። የጋምቢያ የደህንነት ጥበቃ ኃይሎች ባለፈው ማክሰኞ የምርጫ ኮሚሽኑ ቢሮ ከመ ከመውረራቸውም በላይ ገዢው ፓርቲ ደግሞ ጠቅላይ ፍርድ ቤቱ ምርጫውን ውጤት ውድቅ እንዲያደርግ ማዘዙም አይዘነጋም። ሚስተር ባሮ ለቪኦኤ በሰጡት ቃል የጋምቢያ ጦር ኃይሎች እንኳን ደሳለው መልእክት ያስተላለፉላቸው መሆናቸውን ጠቅሰው አሁን ችግሬ የመንግስት ጥበቃ አለማግኘት ነው ሲሉም ተደምጠዋል። ለዛሬ የያዝነላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪኦኤ ፕሮግራማችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለስ ፕሮስ ቦንደሪስ ቱገር የእስራት ፍርዱን እየፈጸመ ያለው የፍትህ ጋዜጣና የፋክት መጽሔት አዘጋጅና አሳታሚ ተመስገን ደሳለኝ የት እንደሚገኝ ማወቅ ከተሳናቸው ዘጠኝ ቀናት እንዳለፉ ቤተሰቦቹ ለአሜሪካ ድምጽ ገለጹ። የጋዜጠኞች ደህንነት ተሟጋቹ ሲፒጄ የኢትዮጵያ መንግስት ተመስገን ያለበትን ማሳወቅ ብቻ ሳይሆን መፍታትም አለበት ይላል። ጽዮን ግርማ ዝርዝር አላት። የፍትህ የአዲስ ታይምስና የፋክት ጋዜጣ አዘጋጅና ባለቤት ነበር ጋዜጠኛ ተመስገን ደሳለኝ። ተመስገን ደሳለኝ የሐሰት ወሬዎችን በመንዛት ተከሶ ሶስት አመት እስር ተፈርዶበት በዝዋይ እስር ቤት ይገኝ ነበር። እንደ ወንድሙ ታሪኩ ደሳለኝ ገለጻ ካለፈው ዘጠኝ ቀን ጀምሮ ግን በዚህ ይገኝበታል በተባለው ዝዋይ ማረሚያ ቤት ቤተሰቦቹ ቢመላለሱም ሊያገኙት አልቻሉም። የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብት ተሟጋች ድርጅት ተመስገን የት ነው ያለው ሲል በሚጠይቅ ርዕስ መግለጫ አውጥቷል። ይህን መግለጫ ተከትሎም የጋዜጠኞች መብት ተሟጋች ድርጅቶችና ዓለም አቀፍ ብዙሃን መገናኛ ተመስገን ደሳለኝ የት ነው በሚል መጠይቅ በትዊተር ላይ ቅስቀሳ በማድረግ ላይ ናቸው። ማምሻውን የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ጋር ደውዬ ጠይቄው ነበር። እንግዲህ በዘጠኝ ቀኑ ውስጥ አንድ ቀንም ሳናርፍ ዛባ እስር ቤት የተመላለስ ያለው ዛሬም ጨምረን መልሳቸው የት እንዳለ አናውቅም። አንድ ጊዜ ነግረናቸዋል ነው የሚሉት እና ሁሉም ጋር ገብተናል። ለምሳሌ የፌዴራል ማረሚያ ቤት አስተዳደሮች ጋር ገብተናል። ሊያናገሩ አልፈለጉም። ኮሚኒኬሽን ጉዳዮች እኔ በግሌ ደግሞ ተክላ አቃቤ ሕግን ጌታቸው አንዴ አናግሬ የነበረ ቢሯቸው ገብቼ ለጉዳዩ ምንም የማውቀው ነገር የለም ብለውኛል። እንግዲህ ፍትህ የተፈረደበት ስራኛ በፍት ሚኒስቴር ስ የሚሆነው ዋናዎቹ እንግዲህ መስናት እነሱ ማናቀም ብለውናል። ምግብ ቤት እንዳለ ሳናቅ ዛሬ ዘጠኝ ቀን ሆናል ማለት ነው። ምግብ ይዛችሁ ስትሄዱ ሌላ ቀን ተጠርቶላችሁ ነው የምታቀብሉት ወይስ ለጥበቃው ነው የምታቀብሉት? አይ አደለም፣ ራሳችን ሰፋችን እንገዳለን። ተጠርቶልን ተገናኝተን እኛ ነው የምናቀብለ ለራሱን በእግኝ እኛ ነው የምናቀብለው። ስለዚህ አሁን እሱን ልታደርጉ ስትሄዱ ነው የለም የተባላችሁት? አዎ እንግዲህ እንደተለመደው ነው እንግዲህ ሲትሄድ የለም አሉ የለምን ማለት ነው ስል በቃ የት እንዳለ አናቅም አሉ ማለት ነው። ምግብ የተቀበላችሁ የለም ማለት ነው? ማው የለም በቃ ከምት ራሱ እኮ ተመስገን የሚባል ስለ አዘ የለም አራት ከአራት ቀን በስተቀር ጠይቀው ነው መሰል ነበር ምናምን አል ናቸው። አይ በቃ የለም የት እንዳለ አናቀምኛ ሊያስገበሩ አልፈለግም። ለምን ያህል ጊዜ ነው እየተመላለሳችሁ የጠየቃችሁት? ዝዋይ እስከ ዛሬም ጨምሮ ዘጠኝ ቀ ሙሉን ሙሉ ሁሉ ንቀር ዝዋይ እስር ቤት ከዚህ የለም ከመባላችሁ በፊት ለምን ያህል ጊዜ ተጠይቃችሁት አልተመላለሳችሁ? ሁለት አመት ከሁለት ወር እንግዲህ ሆነ ሆነ ሁለት አመት ከወር ከምናምን ቀን ሙሉ ጠይቀናል የተመላለስን እዛ ባለበት በዚህ በሁለት አመት ጊዜ ውስጥ የለም ተብላችሁ ታውቃላችሁ በዚህ ሁለት አመት ጊዜ ውስጥ የለም ተብለን ሳይሆን የምናውቀው በቃ አይጠየቅም መጠየቅ አይቻልም ብለው ለወርም ለሁለት ወርም ለአስራ አምስት ቀንም ለሀያ ቀንም በተለያዩ ጊዜ ከልክለውናል የለም ሳይሆን አለ ግን መጠየቅ አትችልም እንግዲህ የለም ከናቅ እንዳሆኑ የት እንዳለ የለም ተብለን አናቅም ዛሬ ሄዳችሁ ነበረ ዛሬ ሰው ልከን ነበረ የትምስገንን ጓደኞች ነበር የላክ ነው እንግዲህ እኛን ጠልቶ ሊሆን ይችላል። ብለው ለነሱም ተመሳሳይ መልስ ተመስገን የለም ብለው። በጣም አመሰግናለሁ እግዚአብሔር ስጥልኝ። ታሪኩ እሺ፣ እግዚአብሔር ስጥልኝ። ይህንኑ በተመለከተ የጋዜጠኞች መብት ተሟጋቹ ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሚቲጋ ተመስገን ያለበትን ሁኔታ ለማወቅ እንዳልተሳካላቸው ገልጸዋል። በማህበራዊ ሚዲያ ላይ ቅስቀሳ ከማድረግ ባለፈም ለጊዜው ምንም ማድረግ እንዳልቻሉ ተናግረዋል። በእርግጥ ጉዳዩ በጣም እያሳሰበን ነው። በማኅበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለሥልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም። ሙረት ያያይዘው መንግሥት የማንኛውም ጋዜጠኛ መብት ሊያከብር ይገባዋል። በእስር ላይ ያለን ጋዜጠኛ የት እንዳለ ለቤተሰቦቹ ማሳወቅ ደግሞ ግዴታ ነው ብለዋል። ተመስገን ያለ ጥርጥር የሕሊና እስረኛ ነው። ጨርሰውኑ ሊታሰር አይገባውም ነበር። የጋዜጠኛነቱን ሥራ በማከናወኑ ምክንያት ብቻ ታስሮ መገኘቱ ክፉ ነገር ነው። በመሆኑም እኛ የኢትዮጵያን መንግሥት ባለሥልጣናት የምንጠይቀው ቤተሰቡ ያለ አንዳች መዘግየት እንዲያገኘው ብቻ ሳይሆን እርሱና ሌሎቹም ኢትዮጵያ ውስጥ ታስረው የሚገኙ ዐሥራ ስድስት ጋዜጠኞችና ብሎገሮችም እንዲለቀቁ ነው። የተመስገን ደሳለኝ ቤተሰቦች በጣም በጭንቀት ውስጥ መሆናቸውን የሚናገረው ወንድሙ ታሪኩ ደሳለኝ በተለይ እናታቸው ሕይወቱ አልፎም ከሆነ ንገሩኝና እርሜን ላውጣ እያሉ እያስቸገሯቸው እንደሆነ ተናግሯል። የፌዴራል ማረሚያ ቤቶች አስተዳደር ድርጅት የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋዜጠኛ ተመስገን ደሳለኝ ስለሚገኙበት ሁኔታ ከቀናት በፊት ከአሜሪካ ድምጽ ተጠይቀው ተመስገን ዝዋይ እስር ቤት እንደሚገኝ ነው የማውቀው ብለው ነበር። በትላንትና ዕለት አሶሽትድ ፕሬስ ባወጣው ዘገባ ደግሞ አቶ ግዛቸው መንግስቴ ምንም መረጃ የለኝም ብለዋል። በዛሬ ዕለት አቶ ግዛቸው መንግስቴንና የኢትዮጵያን መንግስት ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካልንም። ጥረታችንን እንቀጥላለን። የሀገር ቅርሶችን መጠበቅና መንከባከብ የመላ ህብረተሰቡ ኃላፊነት መሆን እንዳለበት አንድ የመንግስት ባለስልጣን አስገነዘቡ። ከላሊበላ ውቅር አብያተ ክርስቲያናት መካከል ሁለት አብያተ ክርስቲያናትን ለመጠገን የሚያግዝ የገንዘብ እርዳታም ከዩኤስ አሜሪካ መንግስት ተለግሷል። መለስካቸው አመሀ ዝርዝር አለው። ትናንት በኢትዮጵያ የቅርስ ጥናትና ጥበቃ ባለስልጣን አዳራሽ ተጀምሮ የማያቋርጥ ጥበቃና የባህላዊ ቅርስ ክብካቤ ወይም ሰስቴናብል ኮንሰርቬሽንን ካልቸራል ሄሪቴጅ ፕሪዘርቬሽን የሚል ርዕስ ነበረው። አውደ ጥናቱ ከመጀመሩ በፊት የቅርስ ጥናትና ጥበቃ ባለስልጣን ዋና ዲሬክተር አቶ ዮናስ ደስታ ባደረጉት ገለጻ የአውደ ጥናቱን ዓላማ ግልጽ አድርገዋል። በተለይም በላሊበላ ከሚገኙ አብያተ ክርስቲያን የቤተ ገብርኤልና ቤተ ሩፋኤል ሊፈርሱ ተቃርበው የነበሩ መሆናቸውንና ለሁለት ዓመታት በተደረገው ጥረትና ከ20 ሚሊዮን ብር በላይ ወጪ ተደርጎባቸው የቀድሞ ገጽታቸውን መያዛቸውን አስታውሰዋል። የዚህ አውደ ጥናት አንዱ ዓላማም ከዚህ ተመክሮ ምን ትምህርት እንደተገኘ መመዘንና ይህን ተመክሮም በሀገር ደረጃ የሚሰፋበትን ብልሃት ማፈላለግ መሆኑን ጠቅሰዋል። አቶ ዮናስ ደስታ ለጋዜጠኞች በሰጡት ቃልም በአጽንኦት ያወሱት ቅርስን በመጠበቅና በመከባከብ ረገድ የሕዝቡን ወሳኝ ድርሻ ነው። በተለይም ልማትና የቅርስ ጥበቃ በእጅጉ መናበብ ያለባቸው አስተሳሰቦችና የስራ እንቅስቃሴዎች ናቸው ብለዋል። ልማታችን በጣም ጥሩ ቢሆንም ማደጋችን፣ መለወጣችን ተፈጥሯዊና ነባራዊ ቢሆንም ለውጣችን ግን ትላንትናችንን እያጠፋ የሚሄድ ለውጥ አለመሆኑን ማረጋገጥ የማንም ከህብረተሰቡ ውጭ የማንም ሚና ሊሆን የሚችል አይመስለኝም። ስለዚህ እነዚህ ቅርሶች አካባቢ ላይ ከተሞች እየለሙ ነው ያሉት እያደጉ ነው ያሉት ይሄ ገጽታ ከትላንትናችን ጋር የሚናበብ ዛሬና ነገ ነው እየሰራ ያለን ያለ ነው ወይ የሚለውን ጥያቄ መጠየቅ የሁላችንም ፋንታ ይመስለኛል። ስለ ጋራ ታሪካችን ከሆነ በጋራ ነው ልንቆረቆር የሚገባው ብዬ አስባለሁ። እንዲሁ ለአንድ ተቋም ወርወረ ነው አንድ ተቋም የሚሰራው ስህተት ግን የሁላችንም ነው የሚሆነው። ስለዚህ ለአንድ ተቋም፣ ለአንድ አካል የሚወረወር ጉዳይ ሳይሆን የጋራ የሁላችንም ኃላፊነትን የመወጣት ብቃት የሚጠይቅ ይመስለኛል። አቶ ዮናስ የቅርስ ጥናትና ጥበቃ ባለስልጣንን ሚናም ለይተው አስገንዝበዋል። አንዱና ዋናው ተግባሩ ዜጎች ስለ ቅርሳቸው የባለቤትነት ስሜት እንዲያድርባቸውና ተቆርቋሪነታቸውን ማሳደግ እንደሆነ ያስረዳሉ። ቅርሶቻችን ያሉበትን ሁኔታ ሕዝቡ እንካደረግን በቅርሶቹ የሚኮራ ሕዝብ ለመፍትሄውም እንደገና ይሮጣል። ስለዚህ ያን ማድረጉ ላይ የተለያዩ በፌዴራልም በክልልም ዛሬ እዚህ ተሳትፎ ያደረጉ አካላት ከቅርስ ጋር በተያያዘ በቀጥታ በተዘዋዋሪም የሚሰሩ ምሁራንም ተቋማትም እዚህ ጉዳይ ላይ በጣም ልንሰራ እንደሚገባን ነው ማንሳት የምፈልገው። ይሄን በማስተባበሩ ላይ የባለስልጣን መስሪያ ቤቱ ብዙ እየተሰሩ ያሉ ጥረቶች አሉ፣ ግን የበለጠ ብዙ ሊሰራ ይገባል። የተሰናዳ ወደ ጥናት ከመጀመሩ በፊት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወርልድ ሞኒመንትስ ፈንድ ለተባለው ድርጅት የፈቀደውን የአምስት መቶ ሺህ ዶላር ወይንም ከ11 ሚሊዮን ብር በላይ የሆነ ገንዘብ በላሊበላል የሚገኙ አብያተ ክርስቲያን ጥገና እንዲውል ለማድረግ ከኢትዮጵያ የቅርስ ጥናትና ጥበቃ ባለሥልጣን ጋር የመግባቢያ ሰነድ ተፈራርመዋል። እነዚህ ቤተ ጎልጎታና ቤተ ሚካኤል የተሰኙ አብያተ ክርስቲያን ከአንድ ዓመት በፊት የጥገና ስራቸው ተጠናቆ እንደሚገኙት የቤተ ገብርኤል እና የቤተ ሩፋኤል አብያተ ክርስቲያን በእጅጉ የተጎዱ መሆናቸው ታውቋል። የተደረገውን የገንዘብ ልገሳ አስመልክቶ ያለውን ዓላማም አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ የባህል ጉዳዮች መኮንን ሊፒንግ ሎ እንደሚከተለው አብራርተዋል። to explain the knowledge learned um, from our work on at Lalibel <laughs> with <laughs> the world monuments. Yeah, look ፈንድና በቅርስ ጥናትና ጥበቃ ባለስልጣን አማካኝነት በላሊበላ አብያተ ክርስቲያናት ክርስቲያን በተከናወኑ ስራዎች አማካኝነት የተገኘውን እውቀት ከማብራራት በዚህም አዲስ የጥበቃ ስራ ባለሙያዎችን ለማሰልጠን እንችላለን። ይህ ደግሞ እነዚህን እጅግ ከፍ ያሉ የባህል ስፍራዎችን ለወደፊት ለሚመጡ የኢትዮጵያ ትውልዶች ጠብቆ ለማቆየት ይረዳሉ። ዘ ዩ ኤስ አምባሳደር ፈንድ ፎር ካልቸራል ፕሪዘርቬሽን የዩናይትድ ስቴትስ አምባሳደሮች ፈንድ ለባህላዊ ክብካቤዎች ከአንድ መቶ በላይ በሆኑ የዓለም ሀገሮች ውስጥ ለሚገኙ ባህላዊ ስፍራዎች ባህላዊ ዕቃዎችና ተዛማጅ ባህላዊና ልማዳዊ መገለጫዎች ድጋፍ እንደሚሰጥ የኤምባሲው ቻርጅ ዴ አፌር ፒተር ብሩማን በሥነ ሥርዓቱ ላይ ባደረጉት ንግግር ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ሌላ ዘገባ እናልፋለን። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለስልጣን በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጥፋት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ በያዝነው ሳምንት አስጠንቅቀዋል። ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወዲህ በሀገሪቱ ግጭት ሲጨምር ቆይቷል። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልዕኮ በውጊያ ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለት የዓለም አቀፍ ማህበረሰብን ሲነቅፍ ቆይቷል። ጁባ ውስጥ የጸጥታውን ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልእኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚካሄድበት አካባቢ የአሜሪካ ድምጽ ሬዲዮ ዘጋቢ ጂል ግሬክ አብራ ተዘዋውራ ካየች በኋላ የላከችውን ዘገባ አዳነች ፍሳሀዬ እንዲያሰናድተዋለች። የኢትዮጵያ ግብረ ኃይል ከፍተኛ ሀሩር ባለበት ጁባ ሲቪሎችን የመጠበቅ ተግባሩን እያካሄደ ነው። የሚጠብቀው ሰፈር 39ሺ የሚሆኑ ተፈናቃዮችን ያስጠለለ ነው። ሻለቃ አስቻለው ገደፍ የተባበሩት መንግስታት ድርጅት ተልዕኮ አካል የሆነውን የኢትዮጵያ ግብረ ኃይል እንቅስቃሴን ይመራሉ። ባለፈው ሐምሌ ወር ቀውስ ከተከሰተ ወዲህ የጥበቃው ስራ በየቀኑ እየጨመረ ሄዷል። ስለሆነም ቀንና ሌሊት ካለማቋረጥ ጥበቃ እናደርጋለን። የተባበሩት መንግስታት ድርጅት ተልኮ በጅባው ውጊያ ወቅት ሲቪሎችንና የረድኤት ሰራተኞችን በሚገባ እንዳልጠበቁ በምርመራ በመረጋገጡ ከአዲሶቹ አሰራሮች አንዱ የጥበቃውን ተግባር ማጠናከር ነው። በግጭቱ ከሶስት መቶ በላይ የሚሆኑ ሰዎች ተገድለዋል። ሴቶችን በግዴታ የመድፈርና የዘርፋ ተግባሮች ተፈጽመዋል። ሌሎች ጥቃቶችም ተካሂደዋል። የተባበሩት መንግስታት ድርጅት ተልዕኮ የጥበቃ ማማዎች እንደተጨመሩ እና ከመሳሪያ ነጻ የሆነ ቀጠና እንደተፈጠረ ገልጿል። በሴቶች ላይ የወሲብ ጥቃት መፈጸም እየተባባሰ ሄዷል የሚል ስጋት ስላለ ሴቶች እንጨት ለቀማ ሲሄዱ ጥበቃ ይደረግላቸዋል። አንዲት ተፈናቃይ ሴት በተፈናቃዮቹ ሰፈር ውስጥ የወሲብ ጥቃት የተፈጸመባቸው ጓደኞች እንዳሏት ገልጻለች። በአሁኑ ወቅት ግን የጸጥታው ጥበቃ ተሻሽሏል ብላለች። በደቡብ ሱዳን መንግስትና በተባበሩት መንግስታት ድርጅት ተልዕኮ መካከል ውጥረት መስፈኑ ቀጥሏል። ከሐምሌ ወር ግጭት በኋላ ተጨማሪ አራት ሺ የሰላም ጥበቃ ኃይሎች እንዲላኩ በዩናይትድ ስቴትስ የቀረበውን ሐሳብ ደቡብ ሱዳን መጀመሪያ ላይ አልተቀበለችውም ነበር። አሁን ግን ገና መስተካከል ያለባቸው ነገሮች ቢኖሩም ደቡብ ሱዳን ለመፍቀድ ተስማምታለች። ልረሳሽ አልቻልኩም በተባለ ነጠላ ዜማው በበርካታ ሙዚቃ አፍቃሪያን ዘንድ የሚታወቀው ድምፃዊ ኤርሚያስ አስፋው ሰኞ ዕለት ከዚህ ዓለም በሞት ተለይቷል። መስታወት አራጋው የሙያ አጋሮቹን አነጋግራ ተከታዩን ዘገባ አጠናቅራለች። በዚህ ሳምንት ሰኞ ሌሊት በ43 ዓመቱ ከዚህ ዓለም በሞት ተለይቷል። ናዝሬት በሚገኘው መድኃኔ ዓለም ቤተ ክርስቲያን ወዳጅ ዘመድ፣ እንዲሁም በርካታ አድናቂዎቹ በተገኙበት የቀብሩ ስነ ስርዓት ከትላንት በስቲያ ተፈጽሟል። ኤርሚያስ አስፋው ተወልዶ ያደገው በናዝሬት ከተማ ነው። ሁለተኛ ደረጃ ትምህርቱን በአጼ ገላውዲዮስ በተባለው ትምህርት ቤት ነው ያጠናቀቀው በማርያም ኦርቶዶክስ ቤተ ክርስቲያን በዝማሬ ለረዥም ጊዜ ያገለግል እንደነበር አብሮ አደጎቹ ይናገራሉ። ሙሉ አልበም ለሙዚቃ አድናቂዎቹ ቢያበረክትም ልረሳሽ አልቻልኩም የተሰኘችው አንድ ነጠላ ዜማ ግን ልረሳሽ አልቻልኩም የተሰኘችው አንድ ነጠላ ዜማ ግን ኤርሚያስን እንዳይረሳ አድርጋ በሙዚቃ አድናቂዎች ልብ ውስጥ አስቀመጠችው። ኤርሚያስ አስፋውን ለሞት ያደረሰው ህመም ምን እንደነበር የሙያ አጋሩ የሆነው ድምፃዊ አህመድ ተሾመ ወይም በቀጥ semut timbi menjadi kalsal. ያደረጉበትን ታሞ ነበር እና ሕክምና ሲደረግለት ነበረ። ሀገር ውስጥ ያሉ፣ በውጭ ሀገር ያሉ ሰዎች ተባብረው ሕክምና ከፍተኛ ሕክምና ሲደረግ ነበረ። ግን ያው ማትረፍ አልተቻለም። ለምን ያህል ጊዜ ነው የታመመው? አንድ ወር፣ አንድ ሁለት ወር ታሟል። ግን ያው አልጋ ላይ ከተኛ እንደዛ ነው የቆየው። ልጆች አሉት ወይስ አላገባም? ልጆችም አልለደም። እናቱን ሲያስታመም የኖረው እናቱ ታማሚ ነበሩ። ለሳቸው ሲል ነው። እናቱ አሁን በህይወት አሉ? አሉ አሉ። አሁንም ታማሚ ናቸው። እህት ወንድሞች አሉት? አዎ ያለው ስለ ሙዚቃው ስራ እስቲ ንገረኝ። ምን ምንድን ነበር የሰራው? ምክንያቱም ብዙ ሰው የሚያውቀው ልለይሽ አልቻልኩም በሚለው ሙዚቃ ነው እና አንድ አልበም ሰርቶ ነበረ ግን በጣም ተወዳጅ ዘፈኑ የነበረው ልረሳሽ አልቻልኩም በሚል መጠሪያ የሚገኘው ዘፈኑ ነበረ። እሱ በጣም ተወዳጅ ነበረ። በሱ እንግዲህ ታሪክ ጥፏል። ከዚህ በፊት ያው እንደምታውቁ እንግዲህ የሚሰራ ሰው አብሶ በጥበቡ ላይ ያለ ሰው ምናምን እንግዲህ ከዚህ በፊትም እንደምታየው ትንሽ ችግር አለ። ያው ኢኮኖሚካሊ ምናምን ብዙ ብዙዎቹ ጋር ብዙዎቻችን ጋር ችግር ይኖራል። ገባሽ? እና ያን ነገር እኛ ከዚህ በፊት ታክሲችን እንዲጨርስ መረብ ሆቴል የሚባል ናዝሬት ከተማ ላይ ገቢ ማሰባሰቢያ ያስገብተን ደስ ነበረ። እና በዛ አልበሙን ጀምሮ ነበረ፣ ሁለተኛ አልበሙን ማለት ነው። አዎ አዎ፣ አሁንም ያው እሱ ሳይጨርስ ነው እንግዲህ አላህ ያመጣው ምን ይደረጋል። ሰርቶን ሳይጨርስ ነው ያረፈው። ዘፈኖች ይቀሩታል። ምን ያህል ዘፈኖች ሰርቶ ነበር? ኦልሞስት በቃ አንድ ሶስት ስራዎች ነው የሚቀሩት እንጂ ብዙዎቹ ተሰርተዋል። ፋይናል ማድረግ ነው የሚቀራቸው። አቀናባሪዎች ሚሊዮን የሚባል አቀናባሪ እና ሀብታሙ ተኩል የሚባል አቀናባሪ ጋር አለ ስራው። አንድ ነጠላ ዜማ ደግሞ አሁን በቅርብ ሙሉ ጨርሶ ሊለቀው ያስቀመጠው ነጠላ ዜማ አለ። እሱ አልቋል። እንግዲህ ኮሚቴዎች አዋቅረናል። እሱ መመለስ ባይቻልም ቢያንስ እናቱ የሚረዱበትን መንገድ መፈለግና ይህን አልበሙ፣ የጀመረውን አልበም ማስጨረስ ቢቻል ከፈጣሪ ጋር ጀምረናል። እንግዲህ ይህንን የእናንተን እንቅስቃሴ የሰሙ የሙዚቃ አድናቂዎቹ ከጎናችሁ እንደሚቆሙ ተስፋ እናደርጋለን። አዎ እኔም ተስፋ አደርጋለሁ። በዚህ አጋጣሚ ው ማንም ሰው ካረፈ ካረፈ ሳይሆን ከማረፉ በፊት ችግሩን የሚረዳለት ሰው ቢገኝ ኖሮ ማንም ሰው እኮ ሰው ነው ያጣው እንጂ ማዳን የሚቻልበት መንገዶች ብዙ ነበሩ። ገባሽ እንግዲህ ምን ይደረጋል? በቃ ላይ ያመጣው ነው። በዚህ አጋጣሚ ለተባበሩን ሁሉ ታሞም፣ ለረዱት ሰዎች እዚህ ከተማ ላይም ብዙ ሰው በጣም ብዙ ሰው አዝኗል። እንግዲህ መጽናናትን ይስታቸው ላለው ፈጣሪ በቅርቡ ከዚህ ዓለም በሞት የተለዩን ሙዚቀኞች ለማስታወስ በሚል በዚህ በያዝነው ወር በታህሳስ ሀያ ና ሀያ ሰባት ታላቅ የሙዚቃ ዝግጅት እየተዘጋጀ ይገኛል። ይህ የገቢ ማሰባሰቢያ የሙዚቃ ዝግጅት በቅርቡ በህይወት ለተለዩን ሙዚቀኞች ቤተሰቦች መርጃ ይውል ዘንድ ነው የሚዘጋጀው። ይህንን ፕሮግራም በዋነኝነት በማዘጋጀት ላይ የሚገኘው አቻሬ ጫማ ስለ ኤርሚያስ አስፋው እንዲህ ብሎ ነበር። አልበም ሰርቷል። አልበሙም በተለያየ ምክንያት እንትን ብሎበታል ሳይሳካ ቀረ ሳይሰማ ቀረና ከዛ በኋላ ክለቦች ይሰራ ነበር። ናዝሬት ሰርቷል፣ የአዲስ አበባ ሰርቷል፣ ሰባ ጋዜቦ ሰርቷል፣ በተለያየ ክልሎች ላይ ሙሉ ሰርቷል። እንደ ባህሪ ይመስል ባህሪ ጭምት ነው ባህሪ ጭምት ነው። ብዙ ጊዜ ብቻይነት ያበዛል። በቃ እዚሁ መምላይ ያለ እኛም ከሌሎች ለሌሎችም ሙዚቀኞች ለነሙሉ ጌታ ባተን ጭምር ብለን ህይወታቸውን ለማትረፍ በምንረባረብበት ሰዓት በቃ ትንሽ ወደ ኋላ ቀረን፣ እነሱም ህይወታቸው አለፍ። አሁንም ግን ኮንሰርቱን በሀያ እና በሀያ ሰባት ልናቀርብ እየተዘጋጀን ቤተሰብ ረዳበታለን። ልጆቻቸውም ቤተሰቦቻቸው። ምን ያህል ሙዚቀኞች ይሳተፋሉ እዛ ላይ እንደው እስካሁን ድረስ ስልሳ ሁለት አካባቢ ነው የፈረሙልኝ። በቃ ኢትዮጵያ ውስጥ ያሉ ዝመኞች ዘጠና አምስት ዘጠና ስድስት ፐርሰንት ፈርመውልኝ ሁሉም ማለት የሚቻለው ወሰነ በቁጥር ነው። የቀረው ሙዚቀኛው በሙሉ ተባብሮኛል። ባንድ በነጻ ሁለት ባንድ አግኝቻለሁ። አጅ ደጎማሉ ብል ብያ ስራለሁ ለምን ብ የተሳከመ የሚሆነው ለኤርሚያስ አስፋው ቤተሰቦችና ለሙያ አጋሮቹ እንዲሁም ለመላው የሙዚቃ አድናቂዎቹ መጽናናትን እንመኛለን። ሳሙደድንበበኔ በድጋሚ ለኤርሚያስ ቤተሰቦች መጽናናትን እንመኛለን። ወደ አንድ ወደ ሶሪያ አሌፖ ከተማ ዘገባ ነው የምናልፈው። በሶሪያ አሌፖ ከተማ በአማጽያኑ እጅ ካሉት የመጨረሻዎቹ አካባቢዎች ሲቪሎችን ነዋሪዎችንና ሽምቅ ተዋጊዎችን ለማውጣት አምቡላንሶችና የመንግስት አውቶቡሶች ተንቀሳቅሰዋል። የአሜሪካ ድምጹ ጄፍ ከስተር እንዳጠናቀረው ዘገባ የቀይ መስቀልና የሶሪያ ቀይ ጨረቃ ማህበረሰብ ዓለም አቀፍ ኮሚቴ በሰጠው መግለጫ ሁለት መቶ የሚሆኑ በከፍተኛ ሁኔታ እየተጎዱም ያሉባቸውን ቁስለኞች ከአካባቢው በማውጣት እንደሚሳተፉ ገልጸዋል። የተባበሩት መንግስታት ድርጅቱ መልእክተኛ ጃን ኤንግላንድ ለጋዜጠኞች በሰጡት ቃል ከምስራቅ አሌፖ የመጨረሻውን የተሳካ ሲቪሎችና አማጽያንን የማውጣት እንቅስቃሴ ሲጀመር ለማየት በተስፋ እየጠበቅንም ብለዋል። ሩሲያ How the evacuation would ሩሲያ ሰዎቹን የማውጣት እንቅስቃሴው በግብረ ኃይሉ አማካኝነት እንዴት እንደሚከናወን ዛሬ በዝርዝር አስታውቃለች። እነሱ ሂደቱን እንደሚቆጣጠሩም አረጋግጠዋል። በተፋጠነ ባልተወሳሰበና ማንም ጣልቃ በማይገባበት መንገድ ይወጣሉ፣ ምንም ጉዳት አይደርስባቸውም ተብለናል ብለዋል። ዛሬ ሐሙስ የሶሪያ ባንዲራ ምስራቅ አሌፖ ውስጥ ሲሰቀል የመንግስቱ ቴሌቪዥን የታየ ሲሆን ነዋሪዎቹ ወደ ከተማዋ ወደሚገቡት የእርዳታ መኪናዎች ሲጓዙ ይታያሉ። ከአሌፖ የሚያወጧቸው መካከልም ለህክምና በአጣዳፊ የሚወጡ ቁስለኞችና ሌሎች ህመምተኞችም ለተለያየ ጉዳት ተጋላጭ ሲሆኑ ሲቪሎችና ሽምቅ ተዋጊዎችም ያሉበት መሆኑ ነው የተባበሩት መንግስታት ልዑክ ኤግላን የተናገሩት። ይህ የሚሆነው ትላንት ረቡ ማታ በደረሰ ስምምነት ሲሆን ትላንት ጠዋት ላይ ታቅዶ የነበረው ሰዎቹን የማስወጣት እንቅስቃሴ በመክሸፉና ና ተኩስ አቁም በመፍረሱ የዛሬውም መጀመሩን እርግጠኛ አልነበሩም። ዛሬ ጠዋት ውጊያ እንደ እንደተቀሰቀሰም ተዘግቧል። የመንግስቱ ኃይሎች በአማጽያን ቁጥጥር ስር ካሉ አካባቢዎች ቁስለኞችን ይዞ በመውጣት ላይ በነበረ አምቡላንስ ላይ ተኩሰው ሶስት ሰው ማቁሰላቸውን ተሟጋቿ እና የአካባቢው የህክምና ባለስልጣናት ገልጸዋል። አድማጮች የምትከታተሉት የጋቢና ቪኦኤን ፕሮግራማችንን ነው። ሰዓታችን እያለቀ ነው። እስቲ አንድ ሙዚቃ እንጋብዛችሁ። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። አዎ በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሽነውን የመስታወት አድረገውና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ማወቅ ፊል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን በእጅጋየሁ ሽባባው ጂጂ አሞራ ወድጄ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። መልካም ምሽት።